አሁን ወደ መጨረሻው የዕለቱ ቅንብር ነው የምናልፈው። ጤና ጤና ዛሬ ወደ መቀሌ ይወስደናል። በዚያ የሚገኘው ሪፖርተራችን ግርማ ገብሩ ወደ መስከረም ሆስፒታል ጎራ ብሎ ነበር። ሆስፒታሉ ከሚሰጣቸው የተለያዩ የሕክምና አይነቶች በአንዱ ላይ አትኩሮ በጥርስ ጤናና ሕክምና ላይ የሚከተለውን ነው የዘገበው። የሆስፒታል ባልደረቦች ራሳቸውን ያስተዋወቁና ነው ወደ ዝርዝር የምንዘልቀው። ኪዳኑ ስጢፋኖስ እባላለሁ የቀዶ ጥገና ሐኪም ነኝ። በተለይ ደግሞ ፕላስቲክ ሰርጀሪ የሚባል ሳብ ስፔሻሊቲ ነው የማተኩረው። የመስከረም ሆስፒታል ባለቤት ነኝ። እስከ ቅርብ ጊዜ ወራት ድረስ በመንግስት ሆስፒታሎች እንዲሁም በህክምና ፋካልቲው በማስተማርና በአገልግሎት ላይ ነበርኩ። አሁን በግል ሆስፒታል ውስጥ እያገለገልኩ እገኛለሁ። ዶክተር ዮርዳኖስ ኤርሚያስ ይባላለሁ። የጥርስ ሐኪም ነኝ። መስከረም ሆስፒታል ትኩረቱ ምን ላይ ነው? መስከረም ሆስፒታል በዋናነት ጠቅላላ ወይም ጄኔራል ሰርቪስ እንዲሰጥ ተብሎ የተቋቋመ ነው። ጠቅላላ ህክምና ስንል መሰረታዊ የሚባሉት የህፃናት፣ የፅንስና ማዋለድ እና የማህፀን ህክምና፣ የውስጥ ደዌ እንዲሁም የቀዶ ህክምና አገልግሎቶች በውጭና ተኝተው ለሚታከሙ አገልግሎት ይሰጣል። በተጨማሪም የጥርስ ህክምና በሀገራችንም ብዙ ያልተስፋፋ እንደመሆኑ ከአዲስ አበባ ከዋና ከተማ ወጣ ብለህ ብዙ የጥርስ ህክምና አገልግሎት ስለሌለ አንዱ የትኩረት አገልግሎታችን አድርገን እንወስደዋለን። ለየት አድርገን የምናስበው እና እንድንደርስበት የምንጥረው በአካባቢው የሌሉ የህክምና አገልግሎቶች፣ የቴክኖሎጂ አቅርቦቶች እና የህክምና ሙያዎች በተቻለ አቅም ህዝቡ እንዲገለገልባቸው ማድረግ ነው። ዶክተር ኪዳኑ፣ ይህ የጥርስ ጤናና ህክምና ምን ያህል አሳሳቢ እንደሆነ ወይም ደግሞ ኢትዮጵያ ውስጥ ምን ደረጃ ላይ ይገኛል? የጥርስ ህክምና በኢትዮጵያ ብዙም ያደገ አይደለም። ከቅርብ ዓመታት ወዲህ ምናልባትም በአስር ዓመት ሊለካ የሚችል ነው። በዋና ከተማችን በአዲስ አበባ በተለይ በግል ዘርፉ ትንሽ ብቅ ብቅ እያለ እየተስፋፋ ይገኛል። ራቅ ወዳሉት የአገሪቱ ክልሎች፣ ከተሞች ስንሄድ ግን የጥርስ ህክምና እስከናካቴው የሌለባቸውም አሉ። የተጠናከረ ህክምናም የሌለባቸው አሉ። በኢትዮጵያ ደረጃ የጥርስ ህክምና ማዕከላት የት የት ይገኛሉ? የባለሙያዎችም ቁጥር የሚታወቅም ከሆነ። የጥርስ ህክምና ትምህርት ቤት ለብዙ ዓመታት ከሌላው የህክምና ዘርፍ በተለየ ሁኔታ አገራችን ውስጥ አልነበረም። የመጀመሪያው የህክምና ዶክተር ማሰልጠኛ በጅማ ዩኒቨርሲቲ ነው የተጀመረው በ2004 ማለት ነው። የመጀመሪያዎቹ የጥርስ ህክምና ዶክተሮች የተመረቁት በሁለት ሺህ ስምንት ያው ዶክተር ዮርዳኖስ የእነዚህ ባች አባል ናት ማለት ነው። እስከ ሁለት ሺህ ሦስት መቶ የማይመሉ የጥርስ ሐኪሞች ነበሩ ኢትዮጵያ ውስጥ። እነዚህም አብዛኞቹ ወደ ሰባ ፐርሰንት አዲስ አበባ ውስጥ ነበሩ የሚሰሩት። አሁን ጅማ፣ አዲስ አበባ ዩኒቨርሲቲም አለ ጎንደርም አለ። ጅማ በየአመቱ እስከ ሃምሳ ተማሪዎች ይወስዳል። አዲስ አበባ ዩኒቨርሲቲ እና ጎንደርም በተመሳሳይ ይህን ያህል ተማሪዎች ያስገባሉ። ለወደፊቱ በዚህ አኳሃን ከተሄደ ትንሽ የጥርስ ሐኪሞች እጥረት እየተቀረፈ ይሄዳል ብዬ ገምታለሁ። የጥርስ ህመሞች በአጠቃላይ ሁሉም የህብረተሰብ አካል ያቀፈ ጥናት አልተደረገም። ግን በሆስፒታል ደረጃ በአንዳንድ ቦታዎች የተደረጉ ጥናቶች የሚያመላክቱት ግን አለ በአሀዝ ብናስቀምጠው በ1974 አርሲ ላይ እየተጠና አለ ጥናቱ በተካሄደባቸው የገጠር ማህበረሰብ አባላት 51 1 ከመቶ የጥርስ ህመም አላቸው የተለያየ አይነት ማለት ነው። ወደ ጎንደር አካባቢም በ985 የተደረገ ጥናት አለ። እዛ ላይም 47 ከመቶ የጥርስ ህመም ያለው አለ። በ91 ደግሞ አዲስ አበባ ውስጥ አቅም በሌላቸው ወይም ከድሃ ህብረተሰብ ከተገኙ ከአራት እስከ ስድስት ዕድሜ ያላቸው ህጻናት አርባ ስድስት ከመቶዎቹ እንደዚሁ የጥርስ ችግር አላቸው። ሌላ ጥናትም እንደዚሁ ከአርባ በላይ ባሉ አዋቂዎች ላይ የተደረገ ነው። የጥርስ ህመሞቹ አይነት ሲዘረዝር የጥርስ ሩት ወይም ፔሪዮዶንታይትስ የሚባለው ወደ 33 ፐርሰንት፣ በአደጋ የሚመጣ ደግሞ ወደ 17 ፐርሰንት ነበር የታዩት። ለየት ያለ የጥርስ ህመም በሁሉም የሀገሪቱ ክልሎች የማይገኝ ፍሎራይድ በተባለ ንጥረ ነገር የጥርስ መበከል የሚመጣ የጥርስ ፍሎሮሲስ የሚባል አለ። ይሄ ወደ ወንጂ አካባቢ እንደ ናዝሬት ባሉ ከተሞች ላይ በስፋት ይታያል። እዛ ይሄ ፍሎሮሲስ የሚባል ከ72 እስከ 96 በመቶ ቢያንስ አንድ ጥርስ በፍሎሮሲስ የተበከለ ነው። ይሄ የሚመጣው ያው ፍሎራይድ ከበዛበት ውሃ ከመጠቀም ነው። ስለዚህ ልንከላከለው ከምንችል ምክንያት የሚመነጭ ነው። አዋሳ ላይም እንደዚሁ ህጻናት ላይ የጥርስ ህመሞቹ አይነት ተጠንቷል። ይሄ የቅርብ ጊዜ ነው፣ በፈረንጆች አቆጣጠር በ2007 ማለት ነው። የጥርስ ዴንታል ኬሪስ የሚባለው 61 በመቶ፣ ኢንፌክሽን 37 በመቶ፣ ይሄ ፍሎሮሲስ ያልነው ቅድም 23 በመቶ እና የጥርስ አለመግጠብ ደግሞ ወደ 8 በመቶ። በአለም ደረጃም ጥናቶች የሚያሳዩት የጥርስ ህመም አዳጊ አገሮች ላይ እንደሚበዛ ነው የሚያሳየው። ስለዚህ የጥርስ አገልግሎቱና የጥርስ ህመም በአጠቃላይ ሲታይ ችግሩ በስፋት ይታያል። መፍትሄው ደግሞ አላደገም። በዚህ መልኩ ልንቋጫውን እንችላለን። ዶክተር ዮርዳኖስ መነሻው ምንድን ነው? የጥርስ ህመም መነሻዎች ብዙ ጊዜ የሚነሱት ማለት ነው የአፍ ውስጥ ንጽህናን ካለመጠበቅ ነው። እንደሚታወቀው ያው ብዙ ሰው ጥርሱን ማጽዳት እንዳለበት ስለ እንደዚህ አይነት ነገሮች ብዙ እውቀት የለም እና በጣም በአብዛኛው ጊዜ የሚነሱት ጥርስን በአግባቡ በንጽህና ካለመያዝ ነው ማለት ነው። ኢትዮጵያ ውስጥ ስኳር ፋብሪካ ከመከፈቱ በፊት የሰዎች የጣፋጭ ነገር አጠቃቀም ዝቅ ያለ ነበረ። መጀመሪያ ማለት ነው ስኳር ፋብሪካ ከተከፈተ በኋላ እንደጨመረ ዳታዎች ይናገራሉ። እንደገና ደግሞ ጊዜ በሄደ ቁጥርም የሰው የአመጋገብ ዘይቤ እየተለወጠ ሄደዋል። ከጊዜ ጋር በተለይ በከተሞች አካባቢ በጣም ከስኳር ውጭ ራሱ ማለት ነው ሌሎች ጣፋጭ ነገሮች አጠቃቀም እየጨመረ ነው ሄደው። ከዚህም የተነሳ ዴንታል ፕሮብለሞች እየጨመሩ ሄደዋል። ብዙ ጊዜ ሰው የሚጠቀመው መፋቂያ ነው እንደ ማጽጃ፣ ማለት ነው በጣም ጥቂቱና ከተማ አካባቢ ያለው ሰው ነው የጥርስ ብሩሽ፣ የጥርስ ሳሙና ስለሚባለው ነገር እውቀት ያለው ያንን ስለማይጠቀም የዚህ የጣፋጭ ነገር ኮንሳምፕሽን በጨመረ ቁጥር ያው ዲዚዙም እየጨመረ እያደገ ነው ያለው። ይህ የጥርስ መፋቂያ በሕክምና እንዴት ነው የሚታየው? ያው መፋቂያ ብዙ ጊዜ የግራዋን እንጨት ነው የሚጠቀሙት። እንደዚሁም ደግሞ ማንኛውንም አይነት እንጨት ማለት ነው የሚጠቀሙት። ሜካኒካሊ ያጸዳል፣ ይፉቅበታል፣ ቆሻሻን አቮይድ ያደርጋል። ግን በዚህ ላይ ኬሚካል የሚያጸዱ ነገሮች አሉ። አሁን ለምሳሌ የጥርስ ሳሙና ማለት ነው። የጥርስ ሳሙናው ቢገኝ ያን እንዲጠቀሙ እናደፋፍራለን፣ በሕክምናው ማለት ነው ምክንያቱም አንድ የሚያጸዳ ኬሚካል አለው። ሰው የጥርስ ብሩሽና የጥርስ ሳሙና ቢጠቀም ብለን እንመክራለን። ግን ኖርማሊ መፋቂያ ብለን የምንላት ነገርም ጠቃሚ ናት። ሜካኒካሊ እንደነገርኩ ታጸዳለች፣ ቆሻሻዎችን ታነሳለች። ፕሮፐርሊ ከጠቀምንባት ያው ጥሩ ነገር ናት። አድማጮች፣ የጤና ፕሮግራም የመቀሌው የመስከረም ሆስፒታል ቆይታ አልተቋጨም። ቀሪውም በመጪው ሳምንት ይዘ ይቀርባል።